the voice of America. የደቡብ ሱዳን በሴቶች ላይ በስፋት ለሚደርሰው ወሲባዊ ጥቃትና ድፍረት የሀገሪቱ መንግስት የመፍትሄ እርምጃ አልወሰደም ሲሉ የተባበሩት መንግስታት ድርጅት መርማሪዎች ወነጀሉ። የደቡብ ሱዳን የሰብአዊ መብቶች ኮሚሽን ደቡብ ሱዳን ውስጥ በተጠቀሱት ወንጀሎች ምርመራ የተካሄደባቸውም ይሁን ለፍርድ የቀረቡ እጅግ ጥቂቶች ናቸው ብሏል። ሊሳ ላይን ለቪኦኤ ከጀኔቭ ያጠናቀረችው ዘገባ እንዳመለከተው ኮሚሽኑ የክትትሉን ውጤት የያዘ ሪፖርት ለመንግስታቱ ድርጅት የሰባ መብት ኮሚሽን አቅርቧል። ቁንጅታዬ ዝርዝሩን አላት። ሶስቱ የኮሚሽኑ አባላት ደቡብ ሱዳንን ጎብኝተው በቅርቡ ተመልሰዋል። በጉብኝታቸውም ወቅት በዘፈቀደ ስለተፈጸሙ ግድያዎችና ዘግናኝ ወሲባዊ ጥቃቶች ከብዙዎች እንደተነገራቸው ገልጸዋል። የኮሚሽኑ ሊቀመንበር ያስሚን ሱካ ሲናገሩ የይ ወረዳ ውስጥ ሴቶች በመንግስቱ ወታደሮች ተጠልፈው እንደተወሰዱና እንደተደፈሩ ተነግሮናል። ተደፍረው የጸነሱ ሴቶችም በማህበረሰባችን እንገለላለን በሚል ፍራቻ የሚወልዱትን ሕፃን ጥለው የሄዱም እንዳሉ ሰምተናል ብለዋል። ደቡብ ሱዳን ውስጥ የመንግስቱ ወታደሮች፣ የአካባቢ ሚሊሻዎች እና ሌሎችም ታጣቂዎች ሴቶችን የውጊያ ድል ውጤታቸው አድርገው ይመለከቷቸዋል። በተቀናቃኝ የጎሳ ቡድኖች መካከል በሚነሱ ግጭቶችም ሴቶቹ ለወሲባዊ ጥቃት ይጋለጣሉ። ባለፈው የአውሮፓውያን አመት በዓለም አቀፍ የሴቶች ተቋምና ኢንተርናሽናል ሬስኪው ኮሚቴ በተባለው ዓለም አቀፍ የሰብአዊ ረድኤት ድርጅት የተከናወነ ጥናት ከደቡብ ሱዳን ሴቶችና ልጃገረዶች ውስጥ ሁለት ሶስተኛው በህይወት ዘመናቸው ቢያንስ አንድ ጊዜ ወሲባዊ ጥቃት እየተፈጸመባቸው እንደሆኑ ደርሶበታል። የደቡብ ሱዳን ሴቶችና ልጃገረዶች የሚፈጸምባቸው መጠነ ሰፊ ጥቃት ከእንግዲህ ችላ ሊባል አይገባም። ፍትህም ካሳም ሊሰጣቸው ይገባል። ሕክምናና የምክር አገልግሎትም ማግኘት አለባቸው ብለዋል ኮሚሽነሯ። ተጠያቂነትና ፍትህ በሌለበት ደቡብ ሱዳን ዘለቄታ ያለው ሰላም ልታገኝ አትችልም ሲሉም አስጠንቅቀዋል። የደቡብ ሱዳን የፍትህና የማህበራዊ ጉዳዮች ሚኒስትር ፖሊኖ ወናዊላ መንግስታችን የሰብአዊ መብት ጥሰቶችን አይደግፍም። በዚህ ረገድ መሻሻሎችን አስመዝግበናል ሲሉ ይከራከራሉ።